You're with SBS Radio. Find more great stories in your language at sbs.com.au. For SBS Radio, download the Madrigo Na Masiknothalen, programun, and date madam at the Mitchell Omeradat sbscomau ዶክተር ደሳለኝ መንገሻ፣ የጎንደር ዩኒቨርሲቲ ፕሬዚደንት፣ የጎንደር ዩኒቨርሲቲ አመሰራረትና ታሪኩ ምን ይመስላል? በአሁኑ ወቅት ከምን ደረጃ ላይ ይገኛል? አመሰግናለሁ። የጎንደር ዩኒቨርሲቲ እንግዲህ የተመሰረተው በመጀመሪያ ዩኒቨርሲቲ በሚል ስም ሳይሆን የቀዳማዊ ኃይለሥላሴ የሕብረተሰብ ጤና አጠባበቅ ማሰልጠኛ ኮሌጅ ተብሎ ነው የተቋቋመው። በፈረንጆቹ አቆጣጠር በ1954 ማለት ነው። ከጎንደር 65 ኪሎ ሜትር አካባቢ የሚገኘው ትልቁ በሀገራችን ጣና ሐይቅ ነው። እዛ አካባቢ ከፍተኛ የሆነ የጎርፍ መጥለቅለቅ እንደነበረ ነው የትምህርት ቤቱም ታሪክ የሚያስረዳው። በዛ ወቅት ጎርፉን ተከትሎ የወባ ወረርሽኝ በከፍተኛ ሁኔታ ተዛምቶ እንደነበረ በደንብ አካባቢ በጣም በሺዎች የሚቆጠሩ የህብረተሰብ ክፍሎች እንደሞቱ ነው የሚያስረዳው። በዛም ምክንያት ቀዳማዊ ኃይለስላሴ ከአሜሪካ መንግስት ጋር በመነጋገር የአሜሪካ ተራድኦ ድርጅት ዩኤስኤአይዲ፣ የዓለም ጤና ጥበቃ ድርጅት ደብሊውቹ፣ ኢትዮጵያ መንግስት በጋራ በመሆን ይሄ ኮሌጅ እንዲቋቋም አድርገዋል ማለት ነው። የተቋቋመው እንግዲህ በዛን ወቅት በፈረንጆቹ አቆጣጠር በ1954 የአሜሪካ ፕሬዚዳንት የነበሩት ፕሬዚዳንት ሃሪ ትሩማን በፖሊሲያቸው ውስጥ አራት የውጭ ግንኙነት ነጥቦችን አስቀምጠው ነበረ። አራተኛው ነጥባቸው ያላደጉ አገራትን መደገፍ የሚለው ና እና ፖይንት ፎር የሚባል ፕሮግራም ነበረ በዚያን ወቅት እና ጎንዳ ዩኒቨርሲቲ እና የሀረማ ዩኒቨርሲቲ በወቅቱ አለማ ዩኒቨርሲቲ የተባለው በግብርና ኮሌጅነትም ሲቋቋም ሁለቱ በ19ኛ ምሰራት በፖይንት ፎር ፕሮግራም በፕሬዚዳንት ሀሪ ትሩማን ድጋፍ የተቋቋሙ ኮሌጆች ናቸው። የጎንደሩ በጤና አጠባበቅ የአለማያ ደግሞ በግብርና ማለት ነው። እና አመሰራረቱ በአሜሪካ መንግስት ድጋፍ በ1954 የተመሰረተ ነው። በወቅቱ እንግዲህ የህብረሰብ ጤና አጠባበቅ ነርሶች፣ እነዚህ ኮሚኒቲ ነርስ የምንላቸው እንደዚሁም ሳኒቴሪያንስ፣ አሁን ኢንቫይረመንታል ሄልዝ ብለን የምንለው እና በተለይ ነርሶቹ፣ የሳኒቴሪያኖቹ፣ ቀስ ብሎም ደግሞ የፐብሊክ ሄልዝ ኦፊሰሮቹ እንደዚሁ ተማሪዎችን ተቀብሎ ማስተማር ጀመረ ማለት ነው። ከዛ በኋላ ደግሞ እንግዲህ በደርግ ወቅት ከምስራቅ ጀርመን ያው በወቅቱ በሶሻሊስት ሀገሮች ግንኙነት ውስጥ ምስራቅ ጀርመን ጋር አንዱ ግንኙነት የነበረው ከምስራቅ ጀርመን ነው። እንደዚሁ ራሻም፣ ኩባም እንደዚህ ግንኙነት ነበሩ። የተወሰነ እንደሄደ በደርግ ወቅት የሜዲሲን የሕክምና ፕሮግራም እንዲጀመር ደግሞ የምስራቅ ጀርመኖቹ ጋር በወቅቱ ዩኒቨርሲቲው የካርል ማርክስ ዩኒቨርሲቲ ይባል ነበረ። ካርል ማርክስ ዩኒቨርሲቲ በአሁኑ ሰዓት የዩኒቨርሲቲ ኦፍ ላይፕሲክ ወይም ላይፕሲክ ዩኒቨርሲቲ የሚሉት ነው። የምስራቅ ጀርመን ውስጥ ላይፕሲክ የምትባል ከተማ አለች። በእሷ ስም የተሰየመ ዩኒቨርሲቲ ነው። በወቅቱ ግን የካርል ማርክስ ዩኒቨርሲቲ ይባል የነበረ ነው። ስለዚህ በዛ ወቅት የሜዲሲን ፕሮግራም ወይም የህክምና ፕሮግራም ተጨመረ እና ስሙም ከህብረሰብ ጤና አጠባበቅ ኮሌጅነት ወደ ጎንደር ኮሌጅ ኦፍ ሜዲሲን ኤንድ ሄልዝ ሳይንስ ተብሎ የጎንደር ህክምናና ጤና ሳይንስ ኮሌጅ ተብሎ አደገ ማለት ነው። ከዛ ሌሎች ፕሮግራሞችንም እየጨመረ እየጨመረ ለበርካታ ዓመታት እንግዲህ በሰሜን አሜሪካም በአውሮፓም በደቡብ አፍሪካም በብዛት የጤና ባለሙያዎች በተለይም ዶክተሮች የኢትዮጵያ ዶክተሮች የታወቁ ዶክተሮችን ያፈራ ተቋም ነው። ሀገር ውስጥ ብቻ ሳይሆን ሰሜን አሜሪካ ካናዳን ጨምሮ፣ አውሮፓ እንዲሁም ደቡብ አፍሪካ፣ ምዕራብ አፍሪካ ያሉ ኢትዮጵያውያን አሉ። በህክምናና ይሄ የታወቀ ተቋም ከጥቁር አንበሳ ቀጥሎ በህክምና በመክፈት ጎንደር ሁለተኛው ነው። ነገር ግን በህብረተሰብ ጤና አጠባበቅነት ይሄ ኮሌጅ በኢትዮጵያ የመጀመሪያ ሆኖ ነው የተቋቋመ። ከዛ በኋላ እንግዲህ በፈረንጆቹ አቆጣጠር እንደዚሁ በ2004 ሌሎች ኮሌጆችን ጨምሮ የማህበረሰብ ጥናት ሶሻል ሳይንስ እንደዚሁ ተፈጥሮ ሳይንስን እና የቢዝነስ እና ኢኮኖሚክስ ኮሌጆችን ተጨማሪ ኮሌጆች ተከፈቱና ወደ ዩኒቨርሲቲ ኮሌጅ በሚል በ2004 በፈረንጆች አቆጣጠር ዩኒቨርሲቲ ኮሌጅ ተብሎ ደግሞ ተቋቋመ ማለት ነው። ከዛ በኋላ በብዙም ሳይቆይ እንደዚሁ የዩኒቨርሲቲ ደረጃ ተሰጠው ማለት ነው። ስለዚህ የዩኒቨርሲቲ ጎንደር ዩኒቨርሲቲ ተብሎ በሁለት ሺህ ሶስት አካባቢ ነው ዩኒቨርሲቲ ኮሌጅ የተባለው። በሁለት ሺህ አራት ግን ጎንደር ዩኒቨርሲቲ ተብሎ በዩኒቨርሲቲነት ከጤና ሳይንስ ኮሌጅ በተጨማሪ ሌሎች ግቢዎችን አሁን ማራኪ ግቢ፣ የአፄ ቴዎድሮስ፣ የአፄ ፋሲል ግቢዎች የምንላቸውን ጨምሮ አፄ ፋሲል ግቢ የምንለው እንኳን ያን ያልደረሰም ማራኪና አፄ ቴዎድሮስ የምንላቸውን ግቢዎችን ጨምሮ ሶስት ግቢዎችንና ወደ አራት ኮሌጆች ሆነው ዩኒቨርሲቲ ተባለ። እንግዲህ በ2014 ያው ዩኒቨርሲቲው 60ኛ ዓመቱን ከተመሰረተ በ1954 ከተመሰረተበት ጊዜ ጀምሮ በ2014 ስልሳኛ ዓመቱን አክብሯል። በአሁኑ ሰዓት እንግዲህ በጣም የተማሪዎች ቁጥር በመደበኛ በክረምት በተከታታይ በኤክስቴንሽን በምንል የቅዳሜና እሁድ ትምህርቶችን ጨምሮ ከ47 ሺህ በላይ ተማሪዎች አሉን። ወደ 11 ኮሌጆች አሉን። ከ84 በላይ የቅድመ ምረቃ ዲግሪ ፕሮግራሞች አሉን። ከመቶ ሀምሳ በላይ የድህረ ምረቃ ፕሮግራሞች አሉን በሁለተኛ ዲግሪ፣ በሶስተኛ ዲግሪ፣ በስፔሻሊቲ በሳብ ስፔሻሊቲ ፕሮግራሞች ማለት ነው። አንድ ትልቅ ሪፈራል ሆስፒታል አለ። እንደዚሁም ከአጸደ ህጻናት እስከ አስራ ሁለተኛ ክፍልም የምናስተምርበት የዩኒቨርሲቲው ሰራተኞች ልጆች የተሻለ የትምህርት ጥራት ማግኘት እንዲችሉ፣ ከማህበረሰቡም የተወሰኑ ልጆች እንወስዳለን። ትምህርት ቤትም አለን። ከከተማ ውጪ ያሉ ሌሎች ይዞታዎች አሉን። ተማሪዎችን ወደ ደባርቅ ወስደን በእንግሊዝኛ አውትሪች የምንለው እንደዚህ የመስክና ቡድን ስልጠና የምንለው ቀደም ብሎ ኮሌጁ ሲቋቋሙ የነበሩ የማሰልጠኛ አይነቶች አሉ። ተማሪዎቹ ወደ ማህበረሰቡ ገብተው ችግሮችን ይለያሉ፣ ይሰራሉ እና እነዚህ ከግቢ ውጭ ያሉ የግብርና ምርምር ጣቢያዎችም አሉ። እነዚህን ይዞታዎችን ጨምሮ እንግዲህ በአጠቃላይ ዩኒቨርሲቲው ወደ አስር ሺህ ሰራተኞች በመምህራን የአስተዳደር ሰራተኞች እና የጤና ባለሙያዎች እና ሌሎችን ጨምሮ ወደ አስር ሺህ ሰራተኞች ያሉት ነው 47 ሺህ ተማሪ ተማሪዎች የተማሪዎች ያሉት ተቋም ነው። እንግዲህ በዚህ ደረጃ ነው ጎንደር ዩኒቨርሲቲ አሁን ያለበት ማለት ነው። መሰረቱ የጎንደር ዩኒቨርሲቲ ከቀዳማዊ ኃይለ ስላሴ ዘመነ መንግስት ጀምሮ በጤና ኮሌጅነት ነው ከአሁንም ቢሆን በጎንደር ከተማ ውስጥ ትልቁን የሆነ የሪፈራል ሰርቪስ የሚሰጠው የጎንደር ከዩኒቨርሲቲው ስራ ያለው ሆስፒታል ነው። ለሰባት ሚሊዮን ህዝብ የዘነነ ግልጋሎት መስጠቱ ለእናንተ ትልቅ አስተዋጽኦ ነው። ለህብረተሰቡ ያ በቂ ነው ወይ? ወደፊት እስከ ጤና ፖሊሲ አኳያ ምን መደረግ አለበት? ዩኒቨርሲቲው ይህንን ግልጋሎቱን ለማስፋት ምን እሳቤዎች አሉት? ጤና የዜጎች መብት ነው። ነገር ግን ሁሉም መንግስታት ጤናን በሚፈለገው ልክ አያደርሱም ከሀገራቸው ኢኮኖሚ አንጻር። በእኛ ሁኔታ ስናየው እንዳልከው፣ ዩኒቨርሲቲያችን፣ በነገራችን ላይ እኛ እንደ ዩኒቨርሲቲ 60 ዓመት በላይ አሁኑ ወደ 64፣ 65 ይሆናል እንጂ የጎንዳ ዩኒቨርሲቲ ሆስፒታል የተቋቋመው በእኛ በኢትዮጵያ አቆጣጠር በ1920ዎቹ ነው። በጣሊያን ጊዜ የተቋቋመ ነው። እንግዲህ በታሪክ ጽሁፍ እንደሚያስረዳው በዚህ ከተማ ውስጥ ስማቸው ሆስፒታል ይባል እንጂ ሁለት የዜና ተቋማት ነበሩ። የነጮችና የጥቁሮች ተብሎ ማለት ነው። እንግዲህ ይሄ የነጮቹ ሆስፒታል የነበረ እንደሆነ ነው የምንረዳው። ሌላ ቦታም እንደነበረ ግን አሁን የለም እና በዛ የተቋቋመ ነው ለረዥም አመታት እንግዲህ በዛ ጣሊያኖቹ በነበሩበት ጊዜ የጎንደር ሕዝብ ቁጥር እጅግ በጣም አነስተኛ እንደሚሆን ይገመታል። ለዛ ተብሎ የተቋቋመው ነገር ግን ያለምንም መስፋፋት በሌላ ጎን የሕዝቡ ቁጥር እየጨመረ የሆስፒታሉ ግን ያለምንም መስፋፋት ለረዥም አመታት ቆይተዋል። ለዛም እንግዲህ አገልግሎቱን በጣም አስቸጋሪ ሁኔታ ውስጥ እየከተተው እንደመጣ እንረዳለን። ሰባት ሚሊዮን ስንል እንግዲህ በተለይ አማራ ክልል ጨምሮ አጎራባች የትግራይ አጎራባች ወደዚህ ይመጣሉ። ከሁመራ ወደ ዳንሻ አካባቢ አሉ፣ የሚቀርባቸው ወደዚህ የሚመጡ ሰዎች አሉ። ከቤንሻንጉል ይመጣሉ፣ በተለይ ላይን ሕክምና ከጎጃም፣ ከወሎ፣ ከተለያየ አካባቢ ይመጣሉ እና ብዙ ሕዝብ ነው የሚመጣው የከተማ ብቻ ሕዝብ ቁጥር አሁን ከስድስት መቶ ሺህ በላይ ነው፣ የከተማው ህዝብ ቁጥር። ለዚህ ስድስት መቶ ሺህ ህዝብ ያለው ሪፈራል ሆስፒታል ይሄ ነው። በከተማችን ውስጥ ለከተማ አይደለም፣ ለዚህ ሁሉ ሰባት ሚሊዮን ህዝብ። ለከተማው ብቻ ብዙ ሆስፒታል ያስፈልገው ነበር። አንድ ሆስፒታል እንግዲህ ለሰባት ሚሊዮን በጣም ከባድ ነው። ሪፈራል ሆስፒታል አሁን የሪፈራል ስርዓት መጀመር አልቻለም። አሁን ስሙ ሪፈራል ይባላል፣ ሪፈራል ስርዓቱን መጀመር አልቻለም። ለምን ብትል የሪፈራል ስርዓት ማለት የቅብብሎች ስርዓት ማለት ነው። አንድ ሰው በአቅራቢያ ወዳለ ክሊኒክ ይሄዳል። ከክሊኒኩ አቅም በላይ ከሆነ ወደ ጤና ጣቢያ ይሄዳል። ጤና ጣቢያ እዛ አቅም በላይ ሲሆን ጤና ጣቢያው ደግሞ ለመጀመሪያ ደረጃ የወረዳ ሆስፒታል ይልከዋል ማለት ነው። ከዛ በኋላ ደግሞ ወደ አጠቃላይ ሆስፒታል ይመጣል። አጠቃላይ ሆስፒታል ነው። ወደ ስፔሻላይዝድ ሆስፒታል መላክ ያለም። ነገር ግን ከታች እነዚህ ሰንሰለቶች የሉም። በብዛት ስለሌሉ አንድ ሰው ቀጥታ ወደ ሆስፒታል ይመጣል ማለት ነው። ጉንፋን የያዘውም ሰው ወይም በጽኑ የታመመ ሰው ወደኛ ሆስፒታል ነው የሚመጣው። ምክንያቱም ሆስፒታሎች የሉም። በአካባቢ ጤና ጣቢያዎች ላይ ሊኖሩ ይችላሉና፣ ነገር ግን አሁን በክልሉ መንግስት በጣም ብዙ በርከት ያሉ የመጀመሪያ ደረጃ ሆስፒታሎች ባለፉት ሶስት ዓመታት ተገንብተዋል። የወረዳ ሆስፒታሎች ታች አርማጮ፣ ምራብ አርማጮ፣ ቀደም ሲል መተማና ደባርቅ ነበራቸው፣ የመጀመሪያ ደረጃ የወረዳ ሆስፒታል ነበራቸው። ነገር ግን አሁን ጃና ሞራ፣ ወገራ፣ ደንቢያ፣ አለፋ፣ በለሳ፣ ምራብ በለሳ፣ ምስራቅ በለሳ፣ እንዲሁም ታች አርማጮ፣ ምራብ አርማጮ እንደዚህ አካሄድ ሰሜን ጎንደር አካ ያለውን ነው ምጠቅስለ እየተሰሩ አሉ። አሁን እየተሰሩ ያሉ አሉ። እነሱ አሁን በአግባቡ አገልግሎት መስጠት በሚጀምሩ ጊዜ የሪፈራል ስርዓት መጀመር የተወሰነ ያስችላል። ለዛውም አጠቃላይ ሆስፒታል በዚህ ከተማ ውስጥ የለም። የእኛ ስፔሻላይዝድ ሆስፒታል ነው። ጄኔራል ሆስፒታል ወይም ጠቅላላ ሆስፒታል የሚባል ከእነዚህ ወረዳ ሆስፒታሎች ተቀብሎ ብዙ ነገር የሚሰራ ይሄ ሁሉ አሁን የቅብብሎሽ ወይም የሪፈራል ስርዓቱ ተግባራዊ የሚደረግ የእኛ ሆስፒታል የተሻለ በጽኑ የታመሙ ሰዎች የተሻለ ቀዶ ሕክምናዎች ላይ ትኩረት ማድረግ ይችላል። በጣም ብዙ በጽኑ የታመሙ ሰዎች ወደ ውጭ ሀገር ሄደው መታከም የሚሄዱ ያሉትን ወደ አዲስ አበባ የሚሄዱትን ሰዎች በጀታችንም የሙያ ስልጠናዎቻችን ትኩረታችን በሙሉ ወደዚህ ማድረግ እንችላለን። ሌላው ነገር ግን በጣም በሚያሳዝን ሁኔታ እንግዲህ ጤና ጣቢያ አንዲት እና ጤና ጣቢያ መውለድ ትችላለች። ነገር ግን ህብረተሰቡ በጤና ስርዓቱ ላይ እምነትም ስለሌለው ወደ ሆስፒታል ብቻ ነው ይመጣ። አሁን እኛ ጥናት አደረግና፣ አንድ ሁለት ምሳሌ ብጠቅስልህ፣ ጎንደር ከተማ ትልቁ የመጀመሪያው ጤና ጣቢያ ፖሊ ክሊኒክ የሚባለው በጣም ከፍተኛ ሰዎች የሚጠቀሙበት የነበረው በወር ስምንት እናቶች ወልደዋል ባለፈው አመት ጥናት ባደረግነው መሰረት በወር ስምንት እናቶች ወልደዋል አዲስ ደግሞ ገብርኤል ጤና ጣቢያ የሚባለው በስድስት ወር ስምንት እናቶች ወልደዋል የእኛ ሆስፒታል በቀን ከሰላሳ እስከ አርባ እናቶች ይወልዳሉ እጅግ በጣም ትንሹ ነገር እጅግ በጣም ትንሹ ነገር ለአንድ ጤና ጣቢያ መዋለድ ትንሽ አስቸጋሪ ከሆነ ወደ ሆስፒታል ሪፈር ይጻፍላቸዋል። ነገር ግን ሰው ምን ያህል ትረስት ወይም እምነት እንዳጣ ቀጥታ እየመጣ እንደሆነ አርባና ሰላሳ እናቶችን በዚህ በጠባብ ሆስፒታል ውስጥ ለማስተናገድ አንዳንዴ የቦታ ጥበት ይገጥማል። ሶስት አራት እናት በአንድ ጊዜ ይገባል። ስለዚህ በጣም ከፍተኛ የሆነ ጫና አለበት እና የዚህ ዩኒቨርሲቲ ሆስፒታል በጤናው በማስተማመር እና በሕክምና ላይ ከፍተኛ አስተዋጽኦ ቢኖረውም አሁን መደረግ አለበት ብዬ የማስበው ይሄ በጣም ከፍተኛ ችግር ነው። አንደኛ አሁን እየተሰሩ ያሉት ሆስፒታሎች የመጀመሪያ ደረጃ ሆስፒታሎች፣ የወረዳ ሆስፒታሎች፣ በአካባቢ ያሉ፣ በየገጠሩ ያሉ ሆስፒታሎች ቁጥራቸው መጨመር አለበት። አገልግሎት ጥራታቸው መሻሻል አለበት። አሁን የተሰሩትም ቢሆን መሰራታቸውን በጣም እናደንቃለን። የተሰሩት ደግሞ በበቂ ቁሳቁስ መሟላት አለባቸው፣ በበቂ የሰው ኃይል መሟላት አለባቸው። በእኛ አቅም አሁን ከአጋር ድርጅቶች ጋር እየተነጋገርን በምንችለው አቅም ብዙዎቹን እየደገፍናቸው ነው፣ በባለሙያም በቁሳቁስ እየደገፍናቸው ነው። ምክንያቱም ለእኛ አንደኛ ሕብረተሰቡ እዛው አገልግሎቱን እንዲያገኝ እንፈልጋለን ሳይጉላላ። ሁለተኛ ጫናው እንዲቀንስልን እንፈልጋለን። ምክንያቱም ሁሉም ሰው በአካባቢ አገልግሎት ካገኘ ወደ ጎንደር ሆስፒታል መጨናነቅ አለ። እንደ ገበያ ነው አንዳንድ የሚሆኑ ሆስፒታሉ በራሱ የእኛን ባህል ደግሞ ታውቃለህ። አንድ ሰው ሲታመም ለዛ ሰው አስር እና ሀያ ሰው ይመጣና ሁሉም መግባት ይፈልጋል። እዛ የሚታከምበት ሰው መግባት ይፈልጋል ግርግር ነውና የክልሉ መንግስትም የፌዴራል መንግስትም በተለይ በየወረዳው ያሉ መሰረታዊ ጤና ነው። ስለዚህ እያንዳንዱ ወረዳ ሆስፒታል በህዝብ ቁጥሩ ልክ በቂ ሆስፒታል ያስፈልገዋል። በቁሳቁስ መሟላት አለባቸው። በሰው ኃይል መሟላት አለባቸው። The cat ስለዚህ ያ ሲጠናከር ለኛ ደግሞ የተወሰነ እፎይታ እናገኛለን። ከዛ ባለፈ ደግሞ በከተማው ደግሞ ጠቅላላ ሆስፒታል ይፈልጋል። ብዙ ሆስፒታሎች ከተማው በራሱ ይፈልጋል። አሁን አንድ የተጀመረ ለብዙ ዓመት የቆመ አጠቃላይ ሆስፒታል አለ። ምናልባት ቢያልቅ የተሻለ እፎይታ ይሰጣል። ቢያንስ ብዙ ሰው በጠቅላላ ሆስፒታል ከሄደ ወደ ኛ ሪፈራል ደግሞ ለመጀመር ትንሽ በር ይከፍታል። ካልሆነ አሁን እኛ ሪፈራል ብቻ የተጻፈላቸው ነው ስን የምንቀበል ስንል ሌላ ጦርነት ነው የሚሆነው። ምክንያቱም እዛ ሄደው አግባብ ያለው አገልግሎት ላያገኙ ስለሚችሉ ሁሉም ሰው በቀጥታ ወደ ሆስፒታል ነው የሚወጣው። እና በአጠቃላይ የአካባቢውን የሕክምና አሰጣጥ ጥራቱን ለማሻሻል የጤና ተቋማቱ በጥራትም እነዚህ ሆስፒታሎች ብቻ ለም ጤና ጣቢያን መለው ክሊኒክን መለው በአግባቡ በሰው ኃይልም በቁሳቁስም በማቴሪያል መሟላት አለባቸው። እና የሰው ኃይል በየጊዜው እያፈራን ነው ያለ ነው። የክልሉም የጤና ባለሙያዎችን የተከታታይ ስልጠና የኢንሰርቪስ ትሬኒንግ የስራ ላይ ስልጠና ምን ሰጠው እኛ ነን። በዛ ደረጃ ያሉትን ሰዎች እያሰለጥን መቀጠል እንችላለን። እና በጤናው ዘርፍ ላይ ያለው ችግር ትንሽ ውስብስብ ነው። በጣም ብዙ ሊሰራበት የሚገባ ነው። ሌላ፣ የጎንደር ዩኒቨርሲቲ ባለፉት ሁለት ተከታታይ ዓመታት እንደዚሁ በተካሄዱ መመዘኛዎቹን ሞልቶ በሀገር አቀፍ ደረጃ አንደኛነት ደረጃ ወጥቷል። ለዛ ስኬት ያበቃችሁ ምንድን ነው? በእርግጥ ዩኒቨርሲቲው የቅርብ ጊዜ ነው፣ ዩኒቨርሲቲ ደረጃ የያዘው። ይህንን ውጤት ላይ ለመድረስ የበቃው ከምን አኳያ ነው? የስኬታችሁ ምንጭ ምንድን ናቸው? ባለፉት ሁለት ዓመታት ብዙ ሽልማቶችን አግኝተናል። ነገር ግን ሽልማቶቹ ተከታታይ ቢሆንም በአመት ሁለት ትልልቅ ሽልማቶችን አግኝተን እንግዲህ ባለፉት ዓመታት ትልልቆቹ ሌሎችን ተዋቸውና ወደ አራት ሽልማቶች ነው ያገኘነው። ከዛ በፊት እንግዲህ ዩኒቨርሲቲው ከተመሰረተ ጊዜ ጀምሮ በዓለም አቀፍም ደረጃ በሳሳካ ግሎባልም በተለያዩ ዓለም አቀፍ ድርጅቶች በደብሊችን ጨምሮ የዓለም ጤና ድርጅትን ጨምሮ በአገር አቀፍ ውስጥ በጤና ጥበቃ፣ በትምህርት ሚኒስቴር በርካታ ሽልማቶችን ከሌሎች አጋር አካላት ሲያገኝ ቆይቷል። ባለፉት ሁለት ዓመታት ደግሞ ያገኘናቸው ሽልማቶች አንደኛ ከትምህርት ሚኒስቴር ነው። ከትምህርት ሚኒስቴር ያገኘናቸው ሽልማቶች በ2015 16 እና 16 17 በፈረንጆቹ አቆጣጠር ከሌሎች ዩኒቨርሲቲዎች ጋር የመጀመሪያ ትውልድ እንግዲህ በኢትዮጵያ አራት ትውልድ ዩኒቨርሲቲዎች ተብሎ ተከፋፍለዋል። ጎንደር ከመጀመሪያዎቹ ትውልድ ዩኒቨርሲቲዎች ነው። ስለዚህ ከመጀመሪያ ትውልድ ዩኒቨርሲቲዎች በስራ አፈጻጸም የተሻለን ሆነን ስለተገኘን ተከታታይ በሁለቱ አመታት በእኛ አቆጣጠር በ2008ና በ2009 ማለት ነው ተከታታይ ሽልማቶችን አግኝተናል። ይሄ ከአጠቃላይ ካሉት የመጀመሪያ ደረጃ ወደ ዘጠኝ አስር የሚሆኑ ዩኒቨርሲቲዎች ውስጥ የተሻለ ቤስት ፐርፎርመር ተብሎ ማለት ነው ሽልማቱ። ሁለተኛው ልክ በተመሳሳይ አመታት ውስጥም ልክ እንደዛው የኢትዮጵያ የጥራት ድርጅት የኢትዮጵያን ኳሊቲ አዋርድ ጥራት ሽልማት የሚባለውን ከሀገሪቱ ፕሬዚዳንት ከዶክተር ሙላቱ እጅ አግኝተናል ማለት ነው። እና እነዚህ ሁለቱ ሽልማቶች ከትምህርት ሚኒስቴርም ከጥራት ሽልማት ድርጅም የተሰጡ ናቸው። እንግዲህ መስፈርቶቹ ቅድም እንዳልኩት አሁን አመት ያይቀዳለ በትምህርት ሚኒስቴር በኩል ከመማር ማስተማር፣ ከምርምር፣ ከማህበረሰብ አገልግሎት እና ከአጠቃላይ ከዩኒቨርሲቲ አመራርና አስተዳደር አንጻር የሚደረግ ውድድር ዝርዝር መስፈርቶች አሉት። በምርምርም የተቀመጡ መስፈርቶች አሉ። በመማር ማስተማር የተቀመጡ ይሰራሉ። አመት አይቅዳለ ትምህርት ሚኒስቴር በሚሰጠው እቅድና እ አዋህድን ከምንሰራ እቅድ አንጻር የተሰጠ ነው። የጥራት ሽልማቱ ደግሞ ከመቶ ስምንት በላይ ዝርዝር መስፈርቶች አሉት። ያም በተልኳችን ዙሪያ ላይ በመማር ማስተማር፣ በምርምር፣ በማህበረሰብ አገልግሎት፣ በአመራርና አስተዳደር እየተሰጡ ዝርዝር መስፈርቶች ያሉት ነው። እነዚህ ሽልማቶች እንግዲህ ትልቅ እውቅና ናቸው። እንግዲህ የስኬቱ ምንጭ ምንድን ነው ብለህ ላልከኝ፣ ዩኒቨርሲቲው ከተሰጠ ተልኮ አንጻር እንግዲህ ባለፉት ሁለት አመታት ብቻ አይደለም፣ ባለፉት አመታት በጣም ከፍተኛ ስራ እየሰራን ነው። በነገራችን ላይ እንግዲህ ዩኒቨርሲቲያችን የመጀመሪያ ሊሆን ይችላል። የሀያ አመት ማስተር ፕላን እየሰራን ነው። ከሀያ አመት በኋላ ይሄ ዩኒቨርሲቲ ዓለም አቀፍ ተወዳዳሪ ዩኒቨርሲቲ መሆን መቻል አለበት። ዩኒቨርሲቲዎች በባህሪያቸው ዓለም አቀፍ ባህርይ አላቸው። እንግዲህ አንድ ሰው በተለያየ ዩኒቨርሲቲዎች መቀጠር አለበት። ተማሪዎቹም ፒኤችዲ፣ ማስተርስ፣ ድህረ ምረቃ፣ ማንኛውም ስልጠና ማግኘት አለባቸው። ስለዚህ ዓለም አቀፍ መስፈርቶች አሉ። ሁልጊዜም ከኢትዮጵያ ዩኒቨርሲቲዎች ወይም ጋር መሆን አይደለም ውድድሩ፣ ምክንያቱም ተማሪዎቻችን የሚኖሩት ኢትዮጵያ ውስጥ ብቻ አይደለም ምሩቃኖቻችን እና ከሀያ ዓመት በኋላ ይሄ ዩኒቨርሲቲ የት ሊደርስ ይችላል ብለን የማስተር ፕላን እየሰራን ነው። ማስተር ፕላኑ እንዲሁ ግቢ የማሳመር ነገር ብቻ አይደለም። በዋናነት ከሀያ ዓመት በኋላ የመማር ማስተማር ሂደቱ ምን አይነት ፕሮግራሞች ሊኖሩ ይችላሉ፣ ስፔሻላይዝ እያደረግን መሄድ መቻል አለበት። የማህበረሰቡን የማህበረሰቡ ችግር ሊፈቱ የሚችሉ ፕሮግራሞችን መክፈት መቻል አለብን። ለዛ ምን አይነት ህንፃዎች ነው የሚያስፈልጉ? ምን አይነት የተግባር ትምህርት ላቦራቶሪዎች፣ ፋሲሊቲዎች ያስፈልጉናል? ምርምርም ማህበረሰቡን ችግር ሊፈታ የሚችል ጥልቀት ያለው ምርምር መስራት መቻል አለብን። እንዲሁ ላይ በላይ መሆን የለበትም እና ምርምሩንም የህብረሰቡን ችግር ሊፈታ በሚችል መልኩ ለምንሰራው ምርምር ምን አይነት ቤተ ሙከራዎች ያስፈልጉናል? ምን አይነት የሰው ኃይል ይፈልጋል? ለዚያ የሰው ኃይል ደግሞ ምን ያህል የሰው ኃይል ይኖረናል? ምን ያህል ቢሮ ያስፈልገናል? ምን ያህል ላቦራቶሪ ያስፈልገናል? ምን ያህል መማሪያ ክፍል ያስፈልገናል? ምን ያህል የአስተዳደር ሰራተኞች ሊኖሩ ይችላሉ? ሆስፒታሉ የት ሊደርሳ ላይ የሚሉ ዝርዝር ጥናቶችን እያካተተ ነው። አሁን የአንድ የመንግስት ድርጅት አለ አዲስ አበባ ሙሉ በሙሉ የእኛን ይህን ፕሮጀክት ይዞ ከኛ ዩኒቨርሲቲ ጋር ተከታታይ ወርክሾፖችን እያደረግን እየሰራ ነው እና የጥራት ጉዳይ አንስተዋል። ጥራት የትምህርት ጥራት አንዱም በኢትዮጵያ ተማሪዎች ውስጥ የሚታዩ በተለይም ከአፍሪካ ደረጃ እንኳን ሲነጻጸር በዝቅተኛ ደረጃ ላይ ይገኛል ተብሎ በጠቀምዶ በሀገር አቀፍ ደረጃ የሚሰጠው የትምህርት ጥራት ጉዳይ አነጋጋሪ ነው። በዚህም በመምህራን በየብዬ ዩኒቨርሲቲ የሚደረገው ንግግር ነው። ያም ከታች ጀምሮ በርካታ ምክንያቶች አሉት። ጥሩ የሆኑ መምህራንን መመሳብ ባለመቻሉ የተነሳ በተለያዩ ምክንያቶች አሉ። ይህ የትምህርት ጥራት ለማሻሻል በተለይ በዩኒቨርሲቲ ደረጃ ምን እንቅዳለ? በእናንተ በኩል የጥራቶቹ ምንጮች ድክመት ምንጮች ምንድን ናቸው? ከዛ ባሻገር አንዱ ከፖሊሲ አኳያ ያለ ክርክር ቢኖር ተማሪዎች በአግባቡ እውቀት ምስራ ያለው እውቀት እንዲኖራቸው ለማድረግ በቋንቋቸው የሚማሩ ጥሩ ነው። ለምሳሌ የአማርኛ ቋንቋ በዩኒቨርሲቲ ደረጃ እንግሊዝኛን ተክቶ መሰጠት ይገባዋል። እንግሊዝኛ እንደ አንድ ሳብጀክት ብቻ ይሰጥ በቂ ነው የሚሉ አሉ። ሌሎች ጃፓን፣ ፈረንሳይ ወይም ሌሎች ቻይና ወይም ኮሪያ በራሳቸው ቋንቋ አስተምረው ከዓለም አቀፍ የትኛውም ሀገር ደረጃ ላይ የሚገኙ ናቸው። እና ኢትዮጵያ ውስጥ መሆኑ ይገባዋል የሚል ክርክሮችም አሉ። የፖሊሲ ክርክሮች እነዚህ ጉዳዮችን የተቸዋል። እንዳልከው ከጥራት አንጻር ያው ውድድሮቹ ቅድም ያልኩት ያው አንጻራዊ ናቸው። ቅድም ያልኳቸው ሽልማቶችም እንደተባለው አንጻራዊ ናቸው። ግን ያው የማህበረሰብ ዩኒቨርሲቲው ማህበረሰብ አጠቃላይ ድምር ውጤት ናቸው የአመራሩ የመምህራን የተማሪ የሰራተኛው ና በጋራ ጥሩ የስራ ምቹ አካባቢ እየተፈጠረ ጥሩ ስራዎች እየተሰሩ ነው። ከጥራት አንጻር እንዳልከው አሁን የኢትዮጵያ ውስጥ በአጠቃላይ ወደ አፍሪካም ስትሄድ ያለው የትምህርት ጥራት ውስጥ ምንጊዜም ጥያቄ ውስጥ የሚገባ ነው። ይሄ ምንም ክርክር ውስጥ የሚያስገባ አይደለም። ነገር ግን አሁን ያለው የጥራት ሁኔታ አይለወጥም ተብሎ አይታሰብም። ደግሞ ያለ መለወጥ ጥረት ማድረግ ነው። ግን እንዳልከው፣ ሪያሊቲው አሁን ያለው ትክክለኛ እውነታ የጥራት ችግሮች አሉ። የችግሩ ምንጭ ምንድን ነው ለሚባለው፣ በርካታ ችግሮች አሉ። እንግዲህ አንድን የትምህርት ጥራትም ለማሻሻል ሶስት ነገሮች አሉ። የመጀመሪያው ግብዓት ነው። አንደኛው ግብዓት የሰው ኃይል ነው። የሰው ኃይል ስንል በትክክለኛ ደረጃ የሰለጠኑ ፕሮፌሰሮች ያስፈልገዋል። አንዱ ግብዓት የሰው ኃይል እስከሆነ ድረስ ማለት ነው። እና በብቃት የሰለጠኑ የዩኒቨርሲቲ ምሁራን ያስፈልጉናል። እና እዛ ደረጃ አይደለም አሁን ያለ ነው። አንዱ ግብዓት የዩኒቨርሲቲ መምህራን አሁን ያሉበት ደረጃ የመጀመሪያ ዲግሪ ያለው ሰው እኮ ያስተምራል ክፍል ውስጥ ገብቶ። ይሄ በሌሎች በምዕራባውያን የለም። ይሄ በተለያዩ በቅርብ ዓመታት ውስጥ ሁለተኛ ሶስተኛ ትውልድ ዩኒቨርሲቲዎች ሲስፋፉ እንግዲህ የህዝብ ቁጥር እንግዲህ የኢትዮጵያ ህዝብ ቁጥር በእጅጉ ነው የጨመረው። በአንዴ ሲጨምር ደግሞ 12 ያፍል 10 ፍል የሚጨምረው ተማሪ ቁጥር ሲጨምር ዩኒቨርሲቲ ብዙ መክፈት ሲኖርበት መንግስት በብዛት ዩኒቨርሲቲዎች ሲከፈቱ፣ እንዲሁ ትናንትና የተመረቁ ልጆች ናቸው በየዩኒቨርሲቲ የተቀጠሩት። ይሄ በጣም ትልቅ ሜስ ተፈጠረ ነው እና ምንም ማድረግ አይቻልም። የተማሪ የግድ ተፈጥሮ አይ ነው ከተማሪ ይመጣል። የግድ ዩኒቨርሲቲ መክፈት አለብህ። ጥራት ያለው ዩኒቨርሲቲ እስክትከፍት ደግሞ ዘግተ መቀመጥም አይቻልም እና ያን መንግስት ለመቀበል ባደረገው ጥረት ለምሳሌ አራተኛ ዓመት ተማሪ አሁን ተመርቆ ከሆነ ትናንት ሶስተኛ ዓመት አብሯቸው የነበሩ ሁለተኛ ዓመት ልጆችን ለማስተማር ይገባል። ያ ተማሪ የማስተማር ስነ ዘዴ ፔዳጎጂካል ስኪል የምንለው የለውም። እውቀቱ እንኳን የዛ ሳብጀክት ቢኖረው የማስተማር ክህሎት ይጠይቃል፣ ተግባር ትምህርት ልምድ ይጠይቃል። ዝም ብሎ ትናንትና ተመረቀ ዛሬ ለማስተማር መግባት በጣም አደገኛ ነገር ነው እና ትልቁ አንዱ ግብዓት የምንለው የመምህራን ግብዓት ላይ ትልቅ መሰራት መቻል አለበት። መንግስት ገንዘብ ማውጣት አለበት። ብዙ ሰዎች መሰልጠን አለባቸው። ውጭ ሀገር ብቻ ሳይሆን እዚህ ሀገር ማሰልጠን እየተቻሉ፣ ትልቅ ዩኒቨርሲቲዎች ላይ ግን በበጀት እጥረት ምክንያት በቂ ላብራቶሪዎች ባለ ነው ኖራቸው፣ እና አንዱ ግብአትን ማሻሻል ነው። አንዱ ግብአት መምህራን ነው። ሌላው ግብአት ደግሞ ላብራቶሪ ያስፈልጋሉ። አሁን በየዩኒቨርሲቲው ደረጃውን የጠበቀ ምርምር ልታደረግበት የምትችል ላብራቶሪ ያስፈልጋል። በዛ ደረጃ አሁን በእኛ በጣም ጥሩ ጥሩ ላብራቶሪዎች እየገነባ ነው ያለ ነው እና እንዳጠቃላይ ስናገር ግን ብዙ ላብራቶሪዎች ጥራት ያላቸው በተፈጥሮ ሳይንስ በኢንጂነሪንግ እንግዲህ ቴክኖሎጂውን እያየ ነው ነው ምን ያህል ዓለም ቀድሞን እንደሄደ እጅግ በጣም ወደኋላ እንደቀርና በጣም ሌላው ግብዓት የቁሳቁስ የላብራቶሪ ቤተ ሙከራ ራሱ እንደገና እቃዎች የሚባሉት እቃዎች፣ ለእቃዎቹ ደግሞ የምትጠቀምበት ኬሚካል ሬጀንት አለ። ሌላው ግባት መጽሐፍ ነው እና ትልቁ ነገር ግባቶች በበቂ ሁኔታ ይፈልጋል። ሌላው ሂደቱ ነው። እንግዲህ ኢንፑት ፕሮሰስ አውትፑት የምንለው ግባት፣ ሂደትና ውጤት ነው። በዛ ሂደት ውስጥ የመማር ማስተማር ሂደቱ ምን ይመስላል? እንዴት ነው የመማር ማስተማሩ መካሄድ ያለበት የሚለው ነገር ብዙ ጊዜ አሁን በጣም ትራዲሽናል ወይም የተለመደው የክፍል ውስጥ ገብተህ አስተምረ መውጣት፣ ሌክቸር አድርገ መውጣት አይነት። ላቦራቶሪ ሰው መማር አለበት፣ ፈቶ አስሮ ብዙ ነገሮችን መማር መቻላልና ይሄ የመማር ማስተማር ሂደቱ ብዙ ስልጠና ይፈልጋል። ቅድም እንዳልከው ለምሳሌ ቋንቋ አንዱ የማስተማር ሂደት ውስጥ ቋንቋ ልታስገባ ትችላለህ። ቋንቋ እዚህ ውስጥ የትኛው ቋንቋ መጠቀም ይሻላል? ብዙ ክርክሮች አሉ። ድሮ ብዙ ነገር በፍልስፍና ሲጀመር፣ ግሪኮች ብዙ የጀመሯቸው ነገሮች አሉ። ከግሪክ እንግዲህ ወስደው ብዙ የሳይንስ በደች፣ በጀርመን በሁሉም የአውሮፓ ሀገሮች በየራሳቸው ቋንቋ ወደ ሩቅ ምስራቅም ስንሄድ እንደ ቻይና እንደ ጃፓን በራሳቸው ቋንቋ ብዙ ስራ እየወሰዱ ነው። የኛውን የአፍሪካ ውስጥ እንግዲህ አንግሎፎን እና ፍራንኮፎን የምንላቸው ሀገሮች አሉ። እኛ መሀል ሰፋሪ ነው ያለ ነው ከሁለቱም አደለ ነው ፍራንኮፎን እንዳንል እያንዳንዱ ሰው ፈረንሳይኛም አይችልም። አንግሎፎንም ቋንቋም በክላስ ነው ተምረህ እንጂ የቅኝ ግዛት ቋንቋም ስለሌለ ማለት ነው እዚህ ሀገር እና መሀል ላይ በትምህርት ላይ እንግሊዝኛ ቋንቋ በእጅጉ በጣም የክህሎት ችግር አለ። አስተማሪውም ተማሪውም በጣም በከፍተኛ ሁኔታ እንግሊኛ በደንብ ብችላ ነው ቢሆን እንኳን አንድ ችግር ሊፈታ ይችላል ብዬ አስባለሁ። እንግሊኛው ራሱ በአግባቡ አይደለም። መምህሩም ተማሪውም እንትን እያደርጋሉ በአግባቡ አይረዱት። የሚመጡት ልጆች አሁን ከገጠር እንግዲህ አዲስ አበባ ኢንተርናሽናል ስኩል የተማሩ ልጆች አሉ። ትልልቅ ከተማ ደግሞ ጎንደርን፣ ባህርዳር፣ አዳማን ውሰድ መቀሌን። እዛ ደግሞ በተሻለ የተማርነው ይችላል። እንደገና ደግሞ ወረዳ ትሄዳለ። ከወረዳ ገጠር ትምህርት ቤቶች ሁሉም ሰው እኩል ተፈትኖ ይመጣል። አንዳንዶቹ ለምሳሌ ስማርትፎን ሞባይል ከልጅነታቸው ጀምሮ ያደጉ ናቸው። አንዳንዶቹ ለመጀመሪያ ጊዜ ኮምፒውተርን ዩኒቨርስቲ ውስጥ የሚያዩ ናቸው። ቋንቋ እዛ ሄዶ ሚያስተምር የሌለበት፣ ሂሳብ አስተማሪ የሌለበት፣ እንግሊዝኛ አስተማሪ የሌለበት፣ ፊዚክስ አስተማሪ የሌለበት ብዙ ወረዳዎች እንዳሉ ልጆችን ስክሪን ስናደርግ ስንጠይቃቸው ተብሮም አንዱ ጠጋ ያለው መምህር ሊያስተምርበት የሚችል አጋጣሚዎች ናቸው። በብዙ ወረዳ የሰው አይሉ ለመሄድ የሚሄድ ብዙ ሰው ከተማ መስራት ነው የሚፈልገው። ገጠር ሂዶ መስራት የማይፈልግ ብዙ ሰው አለ እና ቋንቋውን ራሱ እዚህ ውስጥ በሂደት ውስጥ በፕሮሰሱ አድርገ ስታየው ሲጀመር እኝልኛው ቋንቋ በአግባቡ እየተጠቀምን አይደለም ሁለተኛ ደግሞ ለምሳሌ አማርኛ ቋንቋ ዩኒቨርሲቲ ውስጥ ብንጠቀም የትምህርት ጥራቱን ያሻሽለዋል ለሚለው ክርክር በመጀመሪያ ደረጃ የምናስተምርባቸው መጽሐፎች በራሱ አንደኛ ሳይንሱ የኛ አይደለም። ምልክቶቹ ራሳቸው ብዙ ትርጉም ይፈልጋሉ። እንግዲህ በሂሳብ በሳይንስ፣ በቴክኖሎጂ፣ በተለያዩ ነገሮች ብዙ የምትሰራው በምልክት ነው። ስሌቶችን የምትሰራው በርካታ ምልክቶች ናቸው። በጣም ብዙ እነዚያን ምልክቶች በአማርኛ በተርጎም በራሱ ሌላ ከባድ ነገር ነው የሚሆኑ። መጀመሪያ መጽሐፍ ትርጓሜ ይፈልጋል። በቃ ለመግባባት እነዚህ ነገሮች ይሄ ናቸው ለማለት መጀመሪያ ያኛው ነገር ከምንጩ መታወቅ አለብን። እነዚህ ነገሮች አሁን ልጆቹ በቀላሉ ቋንቋ አማርኛ እንደምሳሌ ወስደን ይዘው ይመጣሉ። አማርኛም ላይ ያለው ችግር ያው እንዳለ ሆኖ ማለት ነው። ብዙ ችግር ነው ያሉ። አማርኛ ብዙ የማይማሩ ልጆች አሉ። የአማርኛን ግራመር የማይረዱ አሉ። በደንብ ለመማሪያ እንኳን ለማድረግ ለመግባባት፣ በነገራችን ላይ ወደ ዩኒቨርሲቲ የሚመጡ አማርኛ ቋንቋም እንግሊዝኛ ቋንቋም የማይችሉ ያጋጥመዋል። ሁለቱንም የማይችሉ ማለት እና ብዙ ፈተናዎች አሉ እና ይህንን ወደ አማርኛ ለማድረግ መጀመሪያ መጽሐፎቹ መተርጎም ያስፈልጋል። እንደ አንድ ምሳሌ አሁን ሁለት ፕሮፌሰሮች አሜሪካን ሀገር የሚኖሩ ካልኩለስ መጽሐፍ በእነሱ የጻፉትን መጽሐፍ በእኛ ዩኒቨርሲቲ ስም አሁን አሳትመናል። ፕሮፌሰር ባህሩ፣ ፕሮፌሰር ወልዴ ውብነ የሚባሉና እንደዚህ አይነት ሰዎች እንደዚህ አይነት መጽሐፍ ቢጽፉና ከልጅነት ጀምሮ ሰው እያወቀ ቢመጣ ትርጉም፣ ለምሳሌ መዝገበ ቃላት ያስፈልጋል። መሰረታዊ ከአንደኛ ደረጃ ጀምሮ እነዚህን ቋንቋዎች ሳይንሱን እያሳደከው መጣ መዝገበ ቃላት ምልክቶቹን እየተረጎምክ መምጣት አለብህ። ልጆቹ እያወቁ ከስር ጀምረው መምጣት አለባቸው። ስለዚህ መጽሐፍ ውስጥ ሲያገኟቸው ግራ ሊገባቸው አይገባ። የሂሳብ መጽሐፍ ስታይ ስለ ስሌቱ ስሌቱን እንዴት አድርጌ ልስራው ነው እንጂ ምልክቶቹን ሁልጊዜ ሪፈር እያረክ እያጣቅስ መሆን የለበትም ማወቅ አለብ። እና መጽሐፍ ያስፈልጉናል በኢትዮጵያ ቋንቋዎች በአማርኛ ቋንቋ በአግባቡ ተጽፈው ለሳይንስ ትምህርት፣ ለሂሳብ፣ ለኢንፎርሜሽን ቴክኖሎጂ በሚሆን ደረጃ መጽሐፎች ይፈልጋልና አሁን ባለንበት ቀጥታ የምትገባበት አይደለም፣ ግን ጥናት ይፈልጋል። መጽሐፍ መጽሐፍ ይፈልጋል መዝገበ ቃላት አድርገ ከታች ከመጀመሪያ ከአንደኛ ደረጃ ጀምረ እያሳደግ ከው ልትመጣ የምትችል መጽሐፍ አማርኛው ሳይንሱን ይዞልን ሊመጣ የሚችል የአማርኛ መጽሐፍ ያስፈልጋል። አሁን ሁሉም ነገር ሳይንሱም በኛ አይደለም፣ ቋንቋውም አይደለም፣ ብዙ ችግር ነው ያለው። ግን እኔ እንግሊዝኛ ቋንቋ እራሱ መሻሻል ቢችል ትልቅ ለውጥ ያመጣል ብዬ ነው ማስበው ምክንያቱም መምህሩ በእንግሊዝኛ በአግባቡ እያስተማረ አይደለም ይሄ ሁሉንም መምህር የሚመለከት አይደለም ፎር ዛት ማተር ግን በአጠቃላይ የእንግሊዝኛ ቋንቋ ችግር አለ የለም በሚነሳው ክርክር በጣም አለ ብለህ ልትከራከርበት የምትችል እስከሆነ ድረስ ሁሉም ሰው በዚህ ላይ እንትን አይልምና እንግሊኛ ቋንቋ መሻሻል ከቻለ ከልጅነታቸው ጀምረው ልጆቹ በእንግሊኛ ቋንቋ በአግባቡ ከተማሩ፣ ሌላ ቦታ ለምሳሌ አሁን ገጠርና ከተማ ሰፊ ልዩነት ነው ያለው እንዳልኩ። ከተማ ውስጥ ያለ የተሻለ የመጽሐፍ አቅርቦት፣ የተሻለ የቋንቋ የቴክኖሎጂ እቃዎችን የተሻለ አለው። ገጠር በጣም ሩቅ በረሃ ወረዳ ያለና አዲስ አበባ ያለ ሰው እኩል ተፈትኖ ነው እየመጣ ያለው። በቲዮሪ ኮምፒውተርን ለምሳሌ አሁን ወርድ ማይክሮሶፍት የምትለውን በሰሌዳ ላይ ተስሎም ይመጣ ተማሪ ያለ ያ ውስብስብ ችግር አለና አንዱ ሂደት ውስጥ ያነሳሁት ነው። በሂደቱ ላይ በጣም ብዙ ነገሮች አሉ። ፖሊሲዎች፣ የትምህርት ፖሊሲ አለ። የእያንዳንዱ ተቋም የውስጥ ፖሊሲዎች ይኖራሉ፣ ሰነዶች ይኖራሉ። መምህራን ቅጥር እንዴት ነው የምትቀጥረው የፈተና ተከታታይ ምዘና ስርዓቱ ምንድነው ይመስለው የላቦራቶሪ አሰራርህ ምን ይመስላል አጠቃላይ የፕሮሞሽን የመምህራን እድገት አሰራሩ ምክንያቱም ይወስነዋልና እነዚህ ይመለከታል ሶስተኛው ደግሞ አውትፑት ወይም ውጤት የምንለው ነው ውጤት ኢንፑት ፕሮሰስ አውትፑት የምንላቸው እና ውጤቱ ደግሞ ተመልሰ መገምገም አለብህ አንድ ሰው አራት ነጥብ ያመጣ ይችላል ኢትዮጵያ ውስጥ ብዙ ሰው አራት ነጥብ ያመጣ በዩኒቨርሲቲ ውስጥ ይመረቅ ግን ይሄ ሰውዬ እውነት በዛ በሚመረቅበት ትምህርት ውስጥ የሚገባውን እውቀት ክህሎትና አመለካከት ጨብጦ ይዟል ወይ ብለ ስጠይቅ አደለ። በቲዎሪ ነው በብዛት እንትን እየተደረገ ያለው። እና እንዳልከው የትምህርት ጥራት ችግሮች አሉ። ግን ምን መደረግ አለበትም ላልከው በዚህ ሂደት ውስጥ እንግዲህ ግባቱንም ሂደቱንም ውጤቱንም ገምግመ። ለምሳሌ አንድ ሰው ሲወጣ አሁን ትሬሰር ስተዲ ይባላል የምሩቃን ዳሰሳ ጥናት የተመረኩ ልጆችን ኢንተርቪው ታደርጋለህ። ምን ነበር ዩኒቨርሲቲ ውስጥ ለምሳሌ አንድ የጎንደር ዩኒቨርስቲ ምሩቅ በዩኒቨርሲቲ ውስጥ ምን አይነት ነው ያጋጠመው? ጠንካራ ደካማ ቆ ስርዓተ ትምህርቱን እንዴት ያየዋል? የመማር ማስተማር ሂደቱን፣ መሰረተ ልማቶችን፣ የመምህራንን ብቃት፣ የተግባር ትምህርት በቂ አግኝቷል ወይ ምንድን ነው የጎደል? ቋንቋ በደንብ ተምሯል የሚሉትም በደንብ ይናገራሉ። ኢቭን አለቆቻቸው ለምሳሌ አንድ አለቃ ያን ልጅ ቀጥሮ ያሰራው፣ የቅርብ አለቃ ስለዚያ ልጅ ሶሻል ስኪሉን ጨምሮ ብዙ ነገር ይሰጥሃል። ግባት ጓደኞቹ ይሰጣል። ከዛ አድርገን ያሉትን ችግሮች መጀመሪያ ስርዓተ ትምህርቱም ከሆነ የመማር ማስተማሪ ተመልሶ መሻሻል አለበት። ስለዚህ ጥሩ ሰርክል እንዲኖር ውጤቱን ለግብዓት ማሻሻያ መጠቀም አለበት። በዛ ሂደት ውስጥ ነው እንግዲህ የትምህርት ጥራት ልታሻሽል የምትችለው። እና በአጠቃላይ በኢትዮጵያ ውስጥ ያለው አሁን ስናየው በተማሪ ቁጥር ላይ ያተኮረ ነው። አሁን ኤክስፓንሽን ነው፣ ምክንያቱም የህብረተሰቡ ቁጥር በእጅጉ እየጨመረ ነው። የህብረተሰቡ ቁጥር መግታት አይደለም መፍትሄ የሚሆነው። አሁን ትልቅ በክፍል ውስጥ ብዙ ተማሪ ማስተማር ይሄ በዓለም አቀፍ ደረጃ በተለይ የአውሮፓ ብትሄድ የህዝብ ቁጥራቸው በእጅጉ እድገቱ በጣም አናሳ ነው። ቀደም ሲል ግን እንደ አፍሪካ ከፍተኛ በነበረበት በአንድ ክፍል ውስጥ ብዙ ልጆች ታስተምራል። ላርጅ ክላስ የምናየው ይሄ ተፈጥሮአዊ ነገር ነው። አሁን ላርጅ ክላስ ይኖራል። ነገር ግን ይሄን ነገር ምንደው መደረግ ያለብን በቂ ክፍሎች በትንሹ ነው መማር ያለበት። ትንሽ ልጆች ነው በክፍል መማር ያለባቸው። የመምህራን ቁጥር ማሳደግ ያስፈልጋል። የክፍሎችን ቁጥር ማሳደግ ያስፈልጋል። የላቦራቶሪዎችን ቁጥር በጥራትም በስፋትም ይፈልጋልና ትልቅ ኢንቨስትመንት፣ ትልቅ ገንዘብ መፍሰስ ምክንያቱም ትውልድ ቀረጻ እስከሆነ ድረስ ብዙ መፍሰስ አለበት። ግን ዩኒቨርሲቲ ብቻ አይደለም አሁን ገንዘብ መፍሰስ ያለበት። በጣም በሚያሳዝን ሁኔታ እዚህ ከተማ ውስጥ ነው። አንደኛ ደረጃ፣ ሁለተኛ ደረጃ እስካሁን የጨረስኩት ከመጀመሪያ ነው እና የመጀመሪያም ሁለተኛም ትምህርት ቤት አሁን ከተማ ሄደ አንድ ናሙና ብትወስድ ላይብራሪ የሌላቸው ትምህርት ቤቶች አሉ። ላይብራሪ የሌለው ትምህርት ቤት አሁን እንግዲህ በአንተ በምትኖርበት ሀገር ውስጥ እንግዲህ ይሄ የማይታሰብ ነገር ነው። ስታንዳርድ ይፈልጋል አንድ ትምህርት ቤት በአገር አቀፍ ደረጃ እኛ ሀገር አሁን የትምህርት ቤቶች ስታንዳርድ ይፈልጋል። ከትንሹ እንኳ ልጆቹ ህጻናቱ የሚጸዳዱበት ሽንት ቤት ይፈልጋል፣ ላይብራሪ ይፈልጋል፣ ሊታመሙ ይችላል። ብዙ ነገሮች አሉና ግን እነዚህ ነገሮችን ትምህርት ቤት ሂደህ ብትጎበኝ አታገኛቸውም። ከዛ ጀምሮ ነው ለውጡ ኢንቨስትመንቱ ለውጡ መሻሻል ያለበት ኦፍኮርስ ሁላችን እንደምንረዳው ኢኮኖሚው በዛ ደረጃ ላይሆን ይችላል ነገር ግን አሁን በከፍተኛ ትምህርት ያለው ኢንቨስትመንት ቀላል አይደለም በዚህ ላይ ማድነቅ የምፈልገው በመንግስት ደረጃ ከ25 ፐርሰንት ያላነሳውን ለትምህርት ይሄዳል ይህ በጣም ለየዩኒቨርሲቲዎቹም እየተደረገ ያለው አሁን በተለይ ከሶስት እና ከአራት ዓመታት ብዙ ዩኒቨርሲቲዎች ከፍተኛ ለውጥ ያመጣሉ ብዬ አስባለሁ የመጀመሪያ ደረጃ የኛን ዩኒቨርሲቲ ጨምሮ ያ ካለ ብዙ ለውጥ ይመጣል ብዬ አስባለሁ ግን ዩኒቨርሲቲ ላይ ብቻ አይደለም ገንዘብ መውጣት ያለበት። ሁለተኛ ደረጃ አንደኛ ደረጃ ድረስ ከህጻናት ከአጸደ ህጻናት እርልቻ ያሉ ነው ትልቅ ኢንቨስትመንት መደረግ ያለበት እና ያንንም ለማለት ነው ነገር አውስትራሊያም ያለው አንዱ ውይይት ነው። ዶክተር ደሳለኝ መንገሻ የጎንደር ዩኒቨርሲቲ ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። በተለይም የጎንደር ዩኒቨርሲቲ ሬፈራል ሆስፒታል ሰባት ሚሊዮን ህዝብ የሚሰጠው አቻ ያለሽ አገልግሎት ነው። ለዛም ከበሬታችን ከፍተኛ ነው። እኔም አመሰግናለሁ። በነገራችን ላይ በከተማችን ብቻ ሳይሆን በብዙ በአማራ ክልል ቤኒሻንጉልን ጨምሮ የአይን ህክምና ዘመቻ እና ሌሎች ከፍተኛ ዘመቻዎችን እናደርጋለን። በዚህ ዓመት ከስድስት ሺህ በላይ ሰዎች አይናቸው የተገለጠላቸው በዚህ በአውትሪጅ ፕሮግራም ነው። ማየት የማይችሉ የአይን ብራቸውን ያጡ የነበሩ ሰዎች የአይን ህክምና ሆስፒታላችን ባደረገ ሌሎች የአይን ህክምናዎችን ትተን አይነ ስጉራን የሆኑ ሰዎችን አይናቸውን ብርሃን እንዲያገኙ ከማድረግ አንጻር በአንድ አመት ውስጥ ከስድስት ሺህ በላይ ሰዎች አይናቸው እንዲመለስላቸው ተደርጓል። ይህ በጣም ትልቅ ነገር ነው። አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። Enjoy more stories in your language by visiting sbs.com.au.